አለዳዊት እስመ ዓለም ለኤሌክትሮኒክስ እቃዎችና ለቴክኖሎጂ ፍቅር ያደረበት ከልጅነቱ ጀምሮ እንደሆነ ይናገራል። ለዚህ ፍቅሩ ማስታገሻ የሆነው ዘንድም መምህር የነበሩት አባቱ በሰፈራቸው ወደሚገኙ ሬዲዮና የኤሌክትሪክ እቃ ጠጋኞች እየወሰዱ ያስፈልገኛል ያላቸውን ሁሉ በመግዛት ያግዙት እንደነበርም ያስታውሳል። የብዙ ፈጠራዎች ውጤት ባለቤት የሆነው ቃለ ዳዊት የሰባተኛ ክፍል ተማሪ እያለ ለመጀመሪያ ጊዜ የሰራውን የፈጠራ ስራ እንዲህ ያስታውሳል። ለመጀመሪያ ጊዜ የሰራሁት ብዬ የማስታውሰው በዚህ ለኢኖቬሽን ቅርቢያ ሆኜ ሳስበው ይለኛል ለኛል ወደ ሰባ ኛ ክፍል ስደርስ በደንብ የማስታውሰው የቴሌቪዥኖች የድሮ ወክ ወክማን ምናቸው ወይም ደግሞ ቴፕ ካሴት እየወሰዱ በኪስ ተይዘው ባትሪ ቻርጅ እየተደረጉ ቴፕ የምታዳምጪባቸው እንዳሁን የሚስሪ ፕሌር ምናምን ስላልነበረ እነዛ ስለነበሩኝ እነሱን አወጣጥቼ ስልክ የሰራሁት ዝ ይለኛል። ስልክ በቃ ከዚህ ቦታ አድርጌ ከርቀት ቦታ አንደኛውን አድርጌ ማውራት እንደምንችል በዛ የመጀመሪያው ሙከራ የሞከርኩት ዝ ይለኛል። ከዛ ከፍ እያልኩ ሲሄድ ትልልቅ እንትኖችን ሁሉ መሞከር የዚህ የሻይ ማፊያዎችን ሁሉ መሞከር ጀመርኩ ማለት ነው። እድሜው ከፍ ሲል ወደ ባህር ዳር መጥቶ በብሉ ናይል ዩኒቨርሲቲና በባህር ዳር ዩኒቨርሲቲ የኮምፒውተር ሳይንስ ትምህርቱን የተማረ ሲሆን በአሁን ሰዓትም በባህር ዳር የቴክኖሎጂ ኢንስቲትዩት ውስጥ ያስተምራል። ቃለዳዊት ጎን ለጎን የፈጠራ ስራውን ገፍቶበት የዶሮ እንቁላል ማስፈልፈያ ኢንኩቤተር፣ የትራፊክ መብራትና ሌሎችም ፈጠራዎችን የሰራ ሲሆን በዋናነት ግን በሚኖርበት ማህበረሰብ ውስጥ ያለውን የኃይል አቅርቦት እጥረት ችግር ለመቅረፍ ሙሉ ለሙሉ በሀገር ውስጥ በራሱ የተሰራ የታዳሽ የፀሐይ ኃይል ወይም ሶላር ፓነል ሰርቶ ለተለያዩ ውድድሮች አቅርቦ አሸንፏል። ቃለዳዊት ያሸነፈባቸውን ውድድሮች ለመሳተፍ የተገደደው የፈጠራ ስራውን በሰፊው ለገበያ ለማቅረብ ያለበትን የገንዘብ እጥረት ችግር ለመቅረፍ መሆኑንም አክሎ ያብራራል። ብዙ ውድድሮች ጋር ተወዳድር ያለው የተወዳደርኩበት ዋናው ምክንያት ደግሞ አንደኛ ወደ ቢዝነሱ መግባት ስፈልግ በኛ ሀገር ብዙም ያልተለመዳል ጀማሪ የቢዝነስ ሀሳብ ይዘሽ ስትሄጂ ብዙ ነገሮች እጥረት ይገጥሙሻል። ከዛ ውስጥ ካሽ አንዱ እጥረት ነው ማለት ነው። እነዚህን ነገሮች በምን ማሟላት አለብኝ ብዬ በማስብበት ውድድሮች ጋር መሳተፍ የጀመርኩኝ። ምክንያቱም እኛ ሀገር ፋይናንስ ተቋማት አይዲያ ይዘሽ ፋይናንስ አያረጉሽም ወይም ፓርትነር ልፈልግ ብቲ ይህን ወይም ኢኖቬሽን ብዙ ጊዜ ገንዘብ ሰቶች አብረን እንሰራለን፣ ትልቅ ካምፓኒ እንገነባለን የሚል ሰው ስለሌለ ውድድሮችን እንደ አማራጭ ማሰርኳቸው ማለት ነው። ድሮች ትልልቅ ውድድሮች የምላቸውን ተወዳደር ስምል በሶላር ሆም ሲስተም የሚባለው በጣም ሀይል የሚሰሩ የቤት ውስጥ መብራቶችን አምርቶ ወደ ገበያ ውስጥ ለመግባት እና የትራፊክ ሲስተሞችን። ከነዚህ ውስጥ የመጀመሪያው ለእኔ ስራዬን ያስተዋወቀ ብዬ ማስበው የሚኒስቴር ኦፍ ኢኖቬሽን የሚያወጣው በሀገር ደረጃ የተዘጋጁ የኢኖቬሽን የቴክኖሎጂ ውጤቶችን የሚሸልመው ስድስተኛው ዙር የጎልድ ሜዳሊያ ተሸላሚ ነበርኩ። በጣም በሀገር ደረጃ በስራ ለሰሩ ሰዎች የሚበረከት ማበረታቻ ማለት ነው። በዛ ስራዎቼን ተቀባይነት አገኘሁ ማለት ነው። በሚኒስቴር ደረጃ ነው። በፕራይም ሚኒስትር ደረጃ ሽልማት ነበረ። ያ ደስ የሚል ማነቃቃት እንደኔም ፈጠረልኝ። ከዛ ደግሞ የተለያዩ ድርጅቶች ጋር የሚያወጧቸውን ኮሎች እያየሁ መወዳደር ቻልኩ ማለት ነው። ቶታል ኢትዮጵያ ስታርታፕ አውጥቶ ነበር የሁለት ሺ አስራ ስድስት ሶስተኛ ደረጃ ጨረስ። ኢሲአይሲ የሚባልም ድርጅት አለ። ያው መጨረሻ ላይ ፕሮጀክቱን ፌል አረገ። እኔም አንደኛ ዊን ባረግም ጊዜ ያረጉትን አማውንት እንኳ ማግኘት አልቻልኩም ማለት ነው እንጂ እዛም ላይ የመጀመሪያው ሆኜ አጠናቀኩኝ። የፈጠራ ባለሙያው ቃለ ዳዊት የሚሰራቸው የፈጠራ ስራዎች ያላቸውን ጠቀሜታዎችም ከወደፊት ህልሙ ጋር በማያያዝ እንዲህ ይገልጻል። የምሰራቸው ቴክኖሎጂዎች በማህበረሰቡ ዘንድ በሰፊው አምርተን ወደ ገበያ ብንገባ አንደኛ በሀገር ደረጃ ሰፊ የሆነ የኢኮኖሚ ተጽዕኖ መፍጠር እንችላለን ለምሳሌ ስል ከመቶ ሰላሳ አምስት ያላነሱ የስራ እድሎች መፍጠር እንችላለን የካሽ ችግራችንን ይፈታልን አካል ብናገኝ ማለት ከዛ መቶ ሰላሳ አምስት ሰዎችን ቀጥታ የስራ እድል እንፈጥራለን እነዚህን አምርተን ደግሞ ወደ ገበያ በምንገባበት ጊዜ በአምስት ዓመት እቅድ ውስጥ ከሀያ ሺህ በላይ ምርቶችን እናመርታለን ነው እቅዳችን ሀያ ሺ ምርቶችን በምናመርትበት ጊዜ ከመቶ ሺህ ሰው በላይ የንጹህ ኢነርጂ ተጠቃሚ ይሆናል ምክንያቱም በአሁኑ ሰዓት የገጠሩ ማህበረሰብ መብራት ለማግኘት እንኳን ኩራዝ እያበራ ነው ያለው፣ እንጨት እያነደደ ነው ያለው፣ ከሰል። ስለዚህ በጤና ውስጥ የሚመጣውን ችግር ማየት እንችላለን ማለት ነው። በደንበኞች ደረጃ ደግሞ እኛ ንቃ ከገዙልን ለሁለት አመት የምንሰጠው እውነተኛ ዋስትና ይሆናል ማለት ነው። ብራንድ ትጠነቀቂያለሽ፣ ለብራንድሽ። ስለዚህ የእኛ ምርት ሁለት አመት ዋስትና ሰጠን ከሆነ እውነተኛ የሁለት አመት ዋስትና ነው የምንሰጠው ማለት ነው። ስለዚህ በሁለት አመት ውስጥ ችግር እንኳ ቢገጥማቸው በሲስተሙ ልከውት ተጠግኖም ወይም ተቀይረው ይመለስላቸዋል ማለት ነው። ስለዚህ ለከፈሉት ዋጋ ጥሩ መስተንግዶ ያገኛሉ ማለት ነው። እንደ ሀገር ደረጃ ደግሞ ከውጭ ሀገር የሚመጣውን ያለቀለትን የሶላር ሲስተም የውጭ ሀገር ምንዛሬን በጣም ማስቀረት እንችላለን። በትንሹ ከስልሳ ፐርሰንት እስከ ሰባ አምስት ፐርሰንት ድረስ ማስቀረት እንችላለን ማለት ነው ሮ ማቴሪያሎችን ስለምናመጣ ግን እስከ ሰባ አምስት ፐርሰንት ድረስ ማስቀረት እንችላለን። ሙሉ በሙሉ ግን ኦፕሬት አድርገን መስራት ስንጀምር ሰማንያ እስከ ሰማንያ አምስት ፐርሰንት ማስቀረት እንችላለን ማለት ነው። እና ዘርፈ ብዙ የሆኑ ጠቀሜታዎች አሏቸው። ትልቅ ህልም ያደረኩት በኢትዮጵያ ዲዛይን የተደረጉ በኢትዮጵያ እየተመረቱ የኤሌክትሮኒክስ ምርቶች በእያንዳንዱ ቤት ውስጥ እንዲገቡ እጅግ በጣም ነው የምመኘው ማለት ነው። የቴክኖሎጂ እና የፈጠራ ስራውን ለማስፋፋትም ሁለት ተግዳሮቶች እንዳሉበት ቃለ ዳዊት ያስረዳል። በስራዎች ውስጥ ሁለት መሰረታዊ ችግሮች ይገጥማሉ። ያው እንዲህ አይነት ስራ ሰራለው ብሎ የሚያስብ ሰው አንደኛው የክህሎት ማነስ ሊሆን ይችላል። በቂ ልምድ ከሌለው አንድ ሰው ያን ነገር በጥሩ ሁኔታ መስራት ያጥተዋል። ለምሳሌ በእኔ ሁኔታ ስመጣ ሁልጊዜም አንድን ሙያ የምታገኙ በትምህርት አይደለም ወይ በልምድ ነው የሚሆነው። ወይ አንቺ በሙከራ ሄደሽበት ታገኘዋለሽ ወይም ደግሞ የሚያውቁ ሰዎች ትንሽ ስልጠና ሰጠች ለዛ ነገር እውቀት ማግኘት ይቻላል ማለት ነው እና አንዳንዴ ያው የዲጂታል ኤሌክትሮኒክስ ዲዛይን ላይ ስላለሁኝ እኔ አንዳንድ ቻሌንጆች አሉ እኔ ብቻ የማልፈታቸው እና ከሌሎች ጋር አብሬ መስራት የሚያዋጣኝ ወይም ደግሞ ሌሎች እኔን አስተምረኝ እንዲሄድ እነሱ እነሱ እንደ ትልቅ የእውቀት ጋር አያቸዋለን። ግን እኔ አሁን ባለውበት ሁኔታ የምችለውን ያህል ከህልወት ጊዜ እየሄድኩኝ ነው ያለሁት ማለት ነው። በሁለተኛ ደረጃ ደግሞ ያወቅኩትን ጨርሼ የተወዳ ደቨሎፓሪጌ እና ሰሪቼ የማህበረሰቡን ችግር በትንሽ በትንሹም መቅረፍ እየቻልኩኝ በሰፊሱ መስራት የማልችልበት አንደኛው መንገድ ደግሞ የራሽ ችግሮች አሉ ማለት ነው። እና እነዚህን ሁለት ነገሮች በሚችለው መጠን እያጣጣም ለማለፍ ጥረት አረጋለሁ። ዋናው ትልቁ ህልሜ የልጅነት ህልሜን መሬት ላይ አውርጄ ማየት ነው ማለት ነው። ቃለ ዳዊት እስማለም አሁን ላይ ከማስተማሩ ጎን ለጎን የራሱን የመስሪያ ቦታ ወርክሾፕ ከፍቶና ሶስት ሰራተኞችን ቀጥሮ እየሰራ የሚገኝ ሲሆን ወደፊት ፈጠራዎቹን በማሳደግ ወደ ትልቅ ኩባንያነት የመሻገር ህልም እንዳለውም ተናግሯል። ለአሜሪካ ድምጽ ዘገባ ኤደን ገረመው። Quotes